ሰላም። ካሳውን ሰቦቃነኝ የኤስቢኤስ አማርኛ ጥር ሰባት አጫጭር ዜናዎችን ነው። የአረብ ሊግ በሶማሊያና ኢትዮጵያ መካከል የተፈጠረውን ውጥረት አስመልክቶ ነገ ጉባኤ ሊቀመጥ ነው። የጉባኤው ዋነኛ ዓላማም በኢትዮጵያና በሶማሊያላንድ መካከል ሕጋዊነትን ባልተላበሰ መልኩ የተካሄደው የመግባቢያ ስምምነት ሰነድን የሚመለከት ነው ሲሉ የሊጉ ምክትል ዋና ጸሐፊ ሆሳም ዛኪ ገልጠዋል። የሶማሊያ ጠቅላይ ሚኒስትር ሆምዛ አብዲ ባሬ የመግባቢያ ሰነዱ ህጋዊነት እንደሌለውና ኢትዮጵያ ከሶማሊያ ግዛቶች ውስጥ ጣልቃ ከመግባት ልትቆጠብ ይገባል ሲሉም ተናግረዋል። በኢትዮጵያና ሶማሌላንድ መካከል የተፈረመው የመግባቢያ ስምምነት ሰነድ ለኢትዮጵያ የ20 ኪሎ ሜትሮች የባህር ኃይል ጦር ሰፈርንና የወደብ አገልግሎት ተጠቃሚነትን የሚያስገኝላት ሲሆን በለውጡ የሶማሌላንድ የኢትዮጵያን የሉዓላዊነት እውቅና ትሻለች። የሪፐብሊካን ፓርቲን ወክለው በ2024 በእጩ ፕሬዚደንትነት ለመወዳደር ተሰልፈው ያሉት የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአይዋ እጩዎችን ውድድር የመጀመሪያ ስፍራ በመያዝ አሸናፊ ሆነዋል። ከትራምፕ ጋር በተወዳዳሪነት የቀረቡት የፍሎሪዳ አስተዳዳሪ ሮን ዲሳንቲስ ሁለተኛ የቀድሞዋ በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሃሊ በሦስተኛ ደረጃ አጠናቋል። አራተኛ ደረጃ ላይ የተገኙት የ38 ዓመቱ የቴክኖሎጂ ኢንዱስትሪ ከበርቴ ቪቪክ ራማ ስዋሚ ከናካቴው ከሪፐብሊካን ፓርቲ እጩ ተወዳዳሪነት ራሳቸውን አግለዋል። አውስትሬሊያ በ2025 ሚሳይሎችን ማምረት እንደምትጀምር የፌዴራል መንግሥቱ አስታወቀ። ይህንኑ ግብር ላይ ለማዋልም መንግስት የ37 ሚሊየን ዶላርስ ኮንትራክት ውል ከዩናይትድ ስቴትስ የመከላከያ ምርቶች አቅራቢ ድርጅት ሎኪድ ማርቲን ጋር መዋዋሉን ጥብቅ የመከላከያ ሚኒስትር ፓት ኮንሬይ አስታውቀዋል። በመነሻነት የሚሳይል ምርቱ የሚገጣጠመው ምዕራብ ሲድኒ ሲሆን በረጅም ጊዜ እቅድ ግና አውስትራሊያ ራሷን ችላ የማምረት ብቃቷን ከፍ የምታደርግ እንደሚሆን ጥብቅ የመከላከያ ሚኒስትሩ ተናግረዋል። የአውስትሬሊያ የውጭ ጉዳይ ሚኒስትር ፔኒ ዎንግ በአንድ ሳምንት የመካከለኛው ምስራቅ ጉብኝታቸው ጆርዳን ገብተዋል። ሚኒስትር ዎንግ ጆርዳን የገቡት ዛሬ ማክሰኞ ጥር ሰባት ሲሆን የተኩስ አቁም ድርድር እንዲደረግ ጥሪ አቅርበዋል። ሴናተር ዎንግ በቀጠናው ጉብኝታቸው እስራኤል፣ ዌስት ባንክና የተባበሩት አረብ ኤሜሬቶችን አክለው ይጎበኛሉ። የሰብአዊ መብቶች ተከራካሪው ዓለም አቀፍ አምነስቲ ኢንተርናሽናል የሴናተር ዋንግ ጉብኝት የተኩስ አቁም ላይ እንዲያተኩር አሳስቧል። የአምነስቲ ኢንተርናሽናል ቃል አቀባይ ሞሐመድ ድዋር የጋዛ ጦርነት መቶ ቀናትን ማስቆጠርን በማመላከት የሰብአዊ መብቶች አሌ መባል በእጅጉ አሳሳቢ ነው ብለዋል። የውጭ ጉዳይ ሚኒስትር ዋንግ አውስትሬልያ ዓለም አቀፍ የሰብአዊ መብቶች እርዳታና ዓለም አቀፍ የሰብአዊ መብቶች ሕግ ላይ ያላት አቋም አይለወጥም ሲሉ ተናግረዋል። ናሩ የዲፕሎማሲያዊ ግንኙነቷን ከታይዋን ወደ ቤጂንግ አዙራለች። የፓስፊክ ደሴቶቿ አገር ናሩ ዲፕሎማሲያዊ ግንኙነት ማቋረጥ በዓለም ላይ ከታይዋን ጋር ዲፕሎማሲያዊ ግንኙነት ያላቸውን አገራት ቁጥር ወደ 12 ዝቅ አድርጎታል። ይህ በእንዲህ እንዳለም የኢትዮጵያ የውጭ ጉዳይ ሚኒስቴር የአንድ ቻይና ፖሊሲን እንደሚከተል ዳግም አረጋግጧል። ፖድካስቶችን ለማድማጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ አምሃሪክ ድረገጽን ይጎብኙ።